በጌታ የተወደዳችሁ የዘውትር አድማጮቻችን፣ ባላችሁበት ጌታ ሰላም ለእናንተ ይሁን እያል ሰላም የምንላችሁ ከዚህ ከዓለም አቀፍ አድቬንቲስት ሬዲዮ ዘውትር በዚህ ሰዓት በሳምንት አንድ ጊዜ እየተዘጋጀ ወደ እናንተ ከሚደርሰው ልዩ የጥያቄና መልስ ፕሮግራማችን አዘጋጅ ስንታየው ኪዳኔና የአገልጋያችን ቴድሮስ አበበ እንዲሁም ከመላ ቴክኒሽያኖቻችን ጋር ነው። በጌታ የተወደዳችሁ እንደምን ሰነበታችሁልን? እስከ ዛሬ ድረስ ጌታ በጸጋው ሸፍኖን እንደገና ዛሬ ደግሞ በተቀጣጠርንበት ሰዓት እንድንገናኝ ስለረዳን እግዚአብሔር እናመሰግናለን። እነሆ በሚኖረን ቆይታ ደግሞ መልካም የሆነ በረከት እንደምታገኙ ተስፋ እያደረግን እስከ ፕሮግራማችን ፍጻሜ ድረስ እንደተለመደው አብራችሁን ቆዩ ስንላችሁ በጌታ ፍቅር ነው። ዛሬ ቀደም ሲል እንደተናገርኩት ሊያገለግለን ወንጌላዊ ቴድሮስ አበበ ከኔ ጋር በስቱዲዮ ይገኛል። እኔም ፕሮግራም መራው ስንታየሁ ኪዳኔ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን በመቆይታችሁ ልዩ በረከት እንደምታገኙ ተስፋ እናደርጋለን። እንደተለመደው ዛሬም ከእናንተ የደረሱንን ጥያቄዎች መጽሐፍ ቅዱሳዊ ምላሽ ለመስጠት ተዘጋጅተን ነው የመጣ ነው እንግዲህ በምንሰማው ነገር በምንናገረው ነገር የጌታ መንፈስ ባላችሁበት፣ እኛም ባለንበት ሁሉን ነገር እንዲቆጣጠር ጸሎታችንና ምኞታችን ነው፣ አድማጮቻችን። እንግዲህ ይህን ካልኩ በኋላ ወደ ዛሬ ወደ ያዝናቸው ጥያቄዎች ደግሞ እናልፋለን። ምናልባት በሚኖረን ቆይታ ላይ የሚኖራችሁን አስተያየት ወይም ጥያቄ በምናስቀምጥላችሁ አድራሻ መሰረት እንድታደርሱን ትሕትና እንጠይቃችኋለን። በስልክ መስመራችን ዘውትር በስራ ሰዓት 0115511199 ላይ ደውላችሁ ለሬዲዮ ክፍል ብላችሁ ብታስቀምጥሉን ወይም ጥያቄና መልስ ክፍል አድርሱልን ብትሉ ወይም ቀጥታ ብታገኙን ልንቀበላችሁ በደስታ እንጠብቃችኋለን። በፖስታ ሳጥን ቁጥራችን ዓለም አቀፍ አድቬንቲስት ሬዲዮ ፖስታ ሳጥን ቁጥር 145 አዲስ አበባ ብላችሁ ጽፉልን ይደርሰናል ስለዚህ እንድትልኩልን ማጸናችኋለን እንጠይቃችኋለን ማለት ነው ዛሬ ወደ ያዝነው ጥያቄ ስንሄድ ተክለማርያም ሲንታ ከወላይታ በስልክ ያደረሰን ጥያቄ ይሆናል የምንጀምርበት ምንድነው ያለው እሱ በቀጥታ መክብብ ምዕራፍ 7 ቁጥር 11 ላይ ያለው ሀሳብ ምን ማለት ነው ምን ለማለት ነው ሀሳቡ የሚል ነውና ቴዲ ጥያቄው ይሄ ነው መክብብ ምዕራፍ 7 ቁጥር 11 ጀምረን ያለውን ሀሳብ እስቲ ምን ለማለት ነው የሚለውን እንመልከት። እሺ እናመሰግናለን። መክብብ ምዕራፍ ሰባት ቁጥር አስራ አንድን ለአንብበው እና አድማጫችን ይሄ ክፍል አልገባኝም ነው ያሉትና ሀሳቡን ለመግለጽ እንሞክራለን። ጥበብ ከርስት ጋር መልካም ነው፣ ፀሐይንም ለሚያዩ ሰዎች ትርፍን ይሰጣቸዋል ይላል። እና ምንድን ነው ይሄ አልገባኝም ነው። እንግዲህ የአድማጫችን ጥያቄ ምንድን ነው የሚለው፣ ጥበብና እርስት አንድ ላይ ሲሆኑ መልካም ነው ነው እና በእኛም ሀገር አለ ገንዘብ የሚገኘው በሀያ ልብ የሚገኘው በአርባ ዓመት ይባላል። እና አንድ ሰው ርስት ቢኖረው ርስቱን የሚያስተዳድርበት ጥበብና አስተሳሰብ ከሌለው ዋጋ የለውም። ነገር ግን ጥበብ ከርስት ጋር መልካም ነው የሚለው አባባል ምንድን ነው ርስት ካለው ጥበብ ካለው በጥበቡ ያንን ሊያስተዳድር ይችላል። ካለበለዚያ ግን ይባክናል፣ ይጠፋል አይጠቀምበትም። ከውስጡ የሚያገኘውን በረከት አያገኝም የሚል ነው። ቁጥር አስራ ሁለት ነገሩን ያብራራዋል። የጥበብ ጥላ እንደ ገንዘብ ጥላ ናትና የእውቀትም ብልጫዋ ጥበብ ገንዘብ ላደረጋት ሕይወትን እንደምትሰጥ ነው ይላል እና ይሄም የሚለው ያንን ነው ጥበብ ከሁሉ ነገር ይበልጣል። ሕይወትን ይሰጣል። ሰዎችን አትራፊ ያረጋል። ሰዎች በዚህ ምድር ላይ ሲኖሩ፣ በማስተዋል እንዲመላለሱ ያደርጋቸዋል። እና በተለይ በተለይ የመክብብ መጽሐፍና የምሳሌ መጽሐፍ ስለ አኗኗራችን፣ ስለ ህይወታችን ተጨማሪ ምክር የሚሰጡ መጽሐፍቶች ናቸው። እና አሁንም እዚህ ጋር ያለ ጥበብ የተገኘ ገንዘብ ወይም ያለ ጥበብ የተገኘ በረከት ወይም ደግሞ እርስት ምንም ዋጋ እንደሌለው፣ ነገር ግን ጥበብ ካለ ከእርስት ጋራ መልካም እንደሆነ ነው ክፍሉ የሚናገረው ማለት ነው። ኢትዮጵያ፣ ቤሬ ባልክህ፣ እንግዲህ ተክለ ማርያም ለጥያቄ በቂ የሆነ ማብራሪያ እንዳገኘ ተስፋ እናደረጋለን። ቅድም ቴዲ እንዳልከው እንግዲህ ምሳሌ መጽሐፍና እና መክብብ መጽሐፍ በጣም በጣም በጣም በጣም እያንዳንዷ ስንኝ የተለየ ትርጉም ያላት ናት። ደግሞም ከእለት ተእለት ህይወታችን ጋርም የተያያዙ ነገሮች ናቸው። ይህ አሁን የተነሳው ሀሳብ እንደዛው ነው። ጥበብ ዛሬ ኮ በጣም ብዙ የጥበብ አይነቶች አሉ። ግን እነዛን ተጠቅሞ ለጥፋት ነው ወይ ስለ ልማት ነው ብለን ስንመለከት ለመልካም የሚያወሩት ደግሞ ጥቂቶች ኖር እናገኛቸዋለን። አብዛኛው ጊዜ ለክፋት ሲውልም ታያለህ። ጥበብና ጥበብ ከርስት ጋር መልካም ነው ወይም ከሚያርፍበት ነገር ወደ መልካምነት ከሚወስደው ነገር ጋር ጥበብ መልካም ነው። አለበለዚያ ግን አጥፊ ሆኖ ደግሞ የሚታይበት ሁኔታ አለ። ስለተሰጠው ማብራሪያ እግዚአብሔር ባርክ። ከዛው በመቀጠል የዘወትር ተሳታፊያችን የሆነው ቦንሳ ነጉ ከዝዋይ ባለፈው የጠየቀው ጥያቄ አለ ከደብዳቤዎቹ እሱን ኋላ እንመለስበታል። ወይም ጊዜ ካለን ዛሬ እንመለስበታል፣ ሌላ ጊዜ የምናየው ግን። አንድ ሌላ ጥያቄ ደግሞ በስልክ አድርሶናል። ስልክ ያደረሰን ጥያቄ ቦንሳ ነጉ በጣም ነው ደስ ያለኝ እኔ ቀጥታ ስላገኘሁት ከዝዋይ ነው። በጣም የሬዲዮናችን ተከታታይ እንደሆነ ብዙ ትምህርት እንዳገኘበት በጣም ደስ ብሎት ነው የነገረኝ። እንዳው እግዚአብሔር ይባርካችሁ በቤተሰብ ደረጃ ነው እንዳው የምናየው አባታችንም ይህን ሬዲዮ በጣም ይከታተላሉ እና እግዚአብሔር ይባርካችሁ ካለ በኋላ አንዱ ለጥያቄዎችን አድርሶናል። እነዚ ጥያቄዎች መካከል አንዱ ምንድን ነው የሚለው በማቴዎስ ወንጌል ምዕራፍ 28 ቁጥር 18 ጀምሮ ስናነብ ጌታ ኢየሱስ ክርስቶስ እንግዲህ የመጨረሻውን ለደቀ መዛሙርት እየተናገረ የነበረበት ሰዓት ነው ተልኮውን የሰጠበት ሰዓት ነው። እና ዛሬ ሲናገር ስልጣን በምድር ሁሉ ተሰጠኝ በምድርና በሰማይ ተሰጠኝ ያለበት ሁኔታ አለ። እና ይህ አልገባኝም ድሮም የእሱ አልነበረም ወይ? ስልጣን ተሰጠኝ ሲል ምን ማለቱ ነው? እንደገናም ደግሞ ማንስ ነው ለእሱ የሚሰጠው የሚለውን ሀሳብ ባካችሁ አብራሉ ብላል። የመጀመሪያው ጥያቄው ይሄ ነው። ጥሩ ጥያቄ ነው ወንድማችን ቦንሳ ያቀረብክልን። ክርስቶስ እንግዲህ ስለ ክርስቶስ በምናጠናበት ጊዜ ጌታችን የኢየሱስ ክርስቶስ ከመጀመሪያ የነበረ እንደሆነ በተለይ በተለይ በዮሐንስ መጽሐፍ ላይ ክርስቶስ እንደ አምላክ ከመጀመሪያ እንደነበረ የመጽሐፍ ቅዱስ ይነግረናል እና እዛ ላይ ሁሉ ነገር እንደነበረው ይናገራል። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበረ፣ ቃልም ራሱ መለኮት ወይም እግዚአብሔር ነበረ ይላልና ሁሉ በእርሱ ሆነ፣ ያለ እርሱ አንዳች ነገር አልሆንም ይልና፣ በእርሱ ሕይወት ነበረች ይላልና በራሱ ሕይወት የነበረው ከመጀመሪያም የነበረ ሁሉን ፈጣሪ የሆነ እና ወደኋላ ብንሄድ ሁሌም የነበረ አምላክ እንደሆነ እና ስልጣን፣ ኃይል፣ ክብር ሁሉ እንዳለው እንመለከታለን። ነገር ግን ወደ ፊልፕሴዎስ ምዕራፍ ሁለት በምንመጣበት ጊዜ የሰው ልጆች በኃጢአት ከወደቁ በኋላ እቅዱ የተዘጋጀው አስቀድሞም ቢሆን ከወደቁ በኋላ ጌታችን ኢየሱስ ክርስቶስ የባሪያውን መልክ ለመያዝ ራሱን ለማዋረድና ዝቅ ዝቅ ለማለት ወሰነ ከዛ በኋላ ወደ ምድር መጣ። ስጋ ለብሶ ወደ ምድር መጣ። ቃል ስጋ ሆነ በመካከላችን ተገኘ ይላል ዮሐንስም። እና ስጋ ለብሶ ወደዚህ ምድር መጣና ኃጢአትን በስጋ አሸንፎ ሴይጣንን ኮንኖ ኃጢአትን ኮንኖ ድል አድርጎ ከመቃብር ተነሳና እና የዛን ጊዜ በዛ በፊልጵስዩስ መጽሐፍ ስናነብ ከስም ሁሉ በላይ ስም ተሰጠው ይላል። ከክብር ሁሉ በላይ ክብር ተሰጠው ይላል ያለ ልክ ከፍ ከፍ አደረገው ይላል። እና ይሄ ምንድን ነው የመጀመሪያ ስልጣን የለውም ማለት ነው የሚል አስተሳሰብ ይመጣል። ነገር ግን ይሄ አይደለም። በታላቁ ተጋድሎ ውስጥ ሰይጣን በሰማይ ጸብ ካስነሳ በኋላ እና ጦርነት ከከፈተ በኋላ ከሰማይ አንድ ሶስተኛ መላእክቱን አሳታቸው። ከዛ በኋላ በሰማይ ስፍራም አልተገኘላቸውም። ከዛ መልአኩና እነዚህ አንድ ሶስተኛ መልአክና ዳቢሎስ ከሰማይ ተባረሩ። ከሰማይ ከተባረሩ በኋላ ወደ ምድር ነው የመጡት እና ምድርም መጦ ሰይጣን ልክ በሰማይ ያቀረበውን ሐሳብ ነው ያቀረበው። እንደ እግዚአብሔር እሆናለሁ ነበር በኢሳያስ መራፍ 14 የሴጣን ሐሳቡ ግን አልሆነም። ስፍራ አልተገኘለትም። በሰማይ ተቀባይነት አልተገኘ። ይሄንኑ አስተሳሰብ ይዞ መጦ ለሔዋን ከዚህ ዛፍ በሬ በበላችሁ ጊዜ እንደ እግዚአብሔር ትሆናላችሁ የሚለውን አመፅ ወደ ምድር አስፋፋ። በዚህ ምክንያት ምድር ላይ አዳምና ሔዋን ሲፈጠሩ የዚህ ዓለም ገዢ ተደርገው ነው የተፈጠሩት። የዚህ ዓለም ገዢዎች ምድርን እንዲገዙ እንዲያስተዳድሩ፣ በመልካችን በምሳሌያችን እንፍጠር፣ የምድርን እንስሳት፣ የባህርን አሳዎች፣ የሰማይ ወፎችን ይግዙ ተብለው የዚህ ዓለም ገዢ ተደርገው አዳምና ሔዋን በዚህ ምድር ላይ ተፈጠሩ። ከዛም በኋላ ሰይጣን መጦ ይህን መርዝ ባመጣ ጊዜና በአመፃው በጣላቸው ጊዜና እነሱም የእሱ አመፃ ተባባሪ ከሆኑ በኋላ ያ የተሰጣቸው ተስፋ እንደ እግዚአብሔር የመሆን ወይም ደግሞ የተለየ ክብር የማግኘት የሚለው የሴጣን አስተሳሰብ ሳይሆን ቀረና ወደዚህ ምድር ሞት ገባ። ሞት ገባ። አዳምና ሔዋንም ሟቾች ሆኑ። ያ ክብር አልታየም። ራቁታቸውን ሆኑ፣ እርቃናቸውን ቀሩ። ነገር ግን ይሄ ሽንፈታቸው ያስከተለው ነገር ምንድን ነው? የነሱን የዚህ ዓለም ገዢ መሆን ወይም የዚህ ዓለም ገዢዎች መሆናቸውን ያንን ስልጣናቸውን አስቀማቸው ሴጣን አታሎ ቀማቸውና። ከዛ በኋላ በጳውሎስን መልክት ላይ ስንመለከት ራሱ ጌታችን ኢየሱስ ክርስቶስ እንደሚል የዚህ ዓለም ገዢ ተባለ። ዳቢሎስ የዚህ ዓለም ገዢ፣ ክርስቶስም ደጋግሞ የዚህ ዓለም ገዢ ይለዋል። እንደገናም ደግሞ ጳውሎስም ደጋግሞ የዚህ ዓለም ገዢ አሳወራቸው ይላል። እና የዚህ ዓለም ገዢ ሆነ ሴጣን ይሄ ስልጣን ግን የእነዚህ የሰዎች ነበር፣ የአዳምና ሄዋን ነበር። ክርስቶስ ኢየሱስ አሁን ሰይጣን የነጠቀውን በማታለል የነጠቀውን በማታለል የወሰደውን ያንን ገዥነት ኢየሱስ ክርስቶስ መጦ በመስቀል ላይ አሸንፎ ያንን ገዥነት ነው መልሶ የወሰደው። ይሄ ነው የተረጋገጠው በሰማይ በዳንኤል ምዕራፍ ሰባት ላይ ሄደ በምታነብበት ጊዜ ጌታችን ኢየሱስ ክርስቶስ ድል አድርጎ ወደ ሰማይ ሲገባ ከዳንኤል ምዕራፍ 7 ቁጥር 13 ጀምሮ ሄደ ስታነብ በሌሊትም ምራ ያየው እነሆ የሰው ልጅ የሚመስል ከሰማይ ደመና ጋር መጣ በዘመናትም ወደ ሸመገለው ደረሰ ወደፊቱም አቀረቡት ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው፣ ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው ይላልና። ክርስቶስ ዋጀው። ይህንን ዓለም ሰይጣን አታሎ የወሰደውን እና እሱ ገዢ ሆኖ ሊያስተዳደረው ወይም ነጥቆ ገዢነቱን ሊያውጅበት የነበረውን ይህንን ዓለም ክርስቶስ ኢየሱስ በደሙ ዋጀው። ከዛ በኋላ ተመለሰ ያ መመለሱን ነው የምንመለከተው። እና በምድር ሙሉ ለሙሉ ጌታችን ኢየሱስ ክርስቶስ ሰይጣንን በማሸነፉ ምክንያት ሰይጣን አታሉ የወሰደውን ግዛት በሙሉ ለክርስቶስ ተመለሰ። ይሄ ነው የሚያሳየን፣ በሰማይ ጌታችን ኢየሱስ ክርስቶስ የወደቀችውን ዓለምና የወደቀውን ሰው በማዳኑ ምክንያት ክብርና ታላቅ የሆነ ገዥነቱ ታወጀ፣ እንደገና ታወጀ ማለት ነው ስለዚህ ይሄ ድሉን የሚያሳይ ነው፣ አሸናፊነቱን የሚያሳይ እንጂ ጌታችን ኢየሱስ ክርስቶስ ከዚህ በፊት ስልጣን የሌለው ሆኖ ስልጣን እየተሰጠው ማለት አይደለም እና እግዚአብሔርም እንካ ስልጣን እያለው አይደለም። ክርስቶስ ኢየሱስ ያ ቃል ከመጀመሪያውም ከእግዚአብሔር እኩል ነበረ። ራሱንም ዝቅ ሲያደርግ ያ እኩልነቱ እንደሚቀማበት አልቆጠረውም ይላል ፊልጵስዩስ ምዕራፍ ሁለት አልቆጠረም፣ እንደሚሄድበት አልቆጠረም፣ ወይም እንደሚያጣው አልቆጠረውም። ግን በፍቃዱ ራሱን ዝቅ ዝቅ አደረገ። ስለዚህ ነው እንግዲህ አሁን አሸናፊ ስለሆነ ድል አድራጊ ስለሆነ ሰማይና ምድር በሙሉ በእርሱ ስልጣን ውስጥ ይጠቀለል ዘንድ እንደገና ከክብር ወደ ክብር ከፍ ከፍ ይል ዘንድ አዋጁ መነገር አሸናፊነቱ መነገር አለበት ማለት ነው እና ይህንን ማለት እንጂ አዲስ ስልጣን ወይም ከዚህ ቀደም ያልነበረው ስልጣን እየተሰጠው አይነት ሳይሆን ድል አድራጊነቱ እየታወጀና እየተለፈፈ መሆኑን ማወቅ ነው ማለት ነው። ባርክ ቴዲ ጥሩ አድገ ነው ያስቀመጥከው። እንግዲህ ጌታ ከተናገረው ነገር ላይ ተነስቶ ነው ቦንሳ ነጉ ከዝዋይ ይህንን ጥያቄ ያነሳው ማቴዎስ ወንጌል ምራፍ 28 ቁጥር 18 ላይ ያለው ኢየሱስ ቀረበና እንዲህ ብሎ ተናገራቸው ስልጣን ሁሉ በሰማይና በምድር ተሰጠኝ ብሎ ከዛ በኋላ ታላቁን ተልእኮ የሚባለውን ተልእኮ ሰጠ። በስልጣን እስከ መጨረሻውም ከእናንተ ጋር እሆናለሁ ብሎ ይህንን ሲል ለምንድን ነው ወይስ ከማን ነው ስልጣን የተቀበለው? የሚል ሀሳብ ፈጥሮብኛል፣ አብራሩልኝ ያለው ሀሳብ እንግዲህ ከዚህ የተነሳን የተብራራው ጥሩ ማብራሪያ እንደተሰጠ ተስፋ አረጋለሁ። ቦንሳ እግዚአብሔር ይባርክ። ከዚሁ ጋር ተያይዞ ቦንሳ አሁንም ሌላ ጥያቄ ደግሞ ሰጥቶኛል። ያ ጥያቄ ምንድን ነው የሚለው? ይሁዳን በተመለከተ ነው። ይሁዳ እንዳው በምን አይነት ስልጣን ነው ምን አይነት ስልጣን ቢኖሮ ነው ምን አይነት አቅም ቢኖሮ ነው ኢየሱስ ክርስቶስን አሳልፎ ለመስጠት የቻለው የሚል ጥያቄ ጠይቋለሁ። ጥሩ ነው። ይሁዳ ምን አይነት ስልጣን ቢኖረው ነው ክርስቶስን አሳልፎ የሰጠው የሚለው ጥያቄ ከመሰረታዊው ነጥብ ጋር ተነስተን እንድንመለከተው ያስፈልጋል። ምንድን ነው ያ መሰረታዊ ነጥብ? ክርስቶስን ጋር ጦርነት ያለው ወይም ከክርስቶስ ጋር የሚጣላው የሚዋጋው ዳቢሎስ ነው እና ዳቢሎስ ነው ክርስቶስን የሚፈልግ ክርስቶስን ለማዋረድ የሚፈልግ፣ ክርስቶስን ለመግደል የሚፈልግ ነፍሰ ገዳይ ከመጀመሪያ ጀምሮ በሰማይ አመፅ በማስነሳት እንደ ልዑል እሆናለሁ፣ በልዑል እመሰላለሁኝ ብሎ በትዕቢት የተነሳው ዲያብሎስ ነው እና እንግዲህ ልዑል በዙፋኑ ላይ ተቀምጦ አየው ቀና ከዛ በኋላ በልዑል እመሰላለሁ ማለት እሱን ከዙፋን ላይ አስወግጄ ወይም መፈንቅለ መንግስት አድርጌ በሱ ቦታ እቀመጣለሁ የሚል ምኞት ነው። ያልተሳካም በሰማይ ሞከረና አልተሳካም። ተባረሩ። እሱና መላእክቶቹ በሙሉ ተባረሩ። አልተሳካለትም። ከዛ በኋላ ወደ ምድር ከመጣ በኋላ ሰይጣን ምድርን አታሎ ከያዘና ከተቆጣጠረ በኋላ አንድ ቀን በቤተልሔም መዝሙር መላእክቶች መጠው ሲዘምሩ ሰይጣን ጆሮውን ቀስር አድርጎ አዳመጠ እና የምስራች በቃ ሲነገር ሳለ አንቺ ቤተልሔም ፍራታ ሆይ በቃ በአንቺ የዘላለም መስፍን ይወለዳል የሚለው ሲሰማ ሳለ እንደው የሮጠ ሄደው ነገሩን አጣራና በእውነት ክርስቶስ መጣ። ወደ እኔ ግዛት መጣ። እኔ ግዛት ውስጥ ተገኘው። በቃ አሁን ጥሩ አጋጣሚ ነው ማለት ነው እንግዲህ እሱን ለማጥፋት አለና። ግን በጣም የሚያስገርመው የሴጣን ስራ ከመጀመሪያ እስከ መጨረሻ ሄደ በምትመረምርበት ጊዜ በጣም የሚያስደንቀሃል። እሱ ራሱ ተገልጾ ሄዶ ክርስቶስን በቃ ህፃኑን ግድል ወይም ፍን ማድረግ ይችላል፣ ግን አያረግም። ለምን የማያረገው? በሁለት በአንድ ድንጋይ ሁለት ነገሮችን መምታት ነው፣ ሁለት ወፍ መጣል ነው የሚፈልገውና እነዛ ለህይወት ያልሆኑ መጠቀሚያዎቹን ነው የሚጠቀመውና ቀጥታ የሄደው ጊዜ ሳያጠፋ ወደ ሄሮድስ ቤተመንግስት ነው ሮጦ የሄደው እና ለሄሮድስ ነው ሹክ ያለው፣ ንጉስ ተወለደ፣ እኳን ተባለህበት፣ ንጉስ ሆነ በኖርክበት ቦታ ንጉስ ተወለደ፣ ምትጠብቃለህ? አለው እና ጫር አድርገው። ከዛ እሱ ደግሞ ወታደሮቹን ሁሉ አሰልፎ ወደ ቤተልሔም ገሰገሰ እና ከሁለት ዓመት በታች የሆኑትን ሕፃናት በሙሉ ጨፈጨፈ። ተመልከተ፣ አሁን ራሱ ሰይጣን አንደኛ ነገር ምንድን ነው ያደረገው? ሄሮድስን ተጠቀመበት። ሁለተኛ ነገር ምንድነው ያደረገው? ደም ማፍሰስ፣ ሰው ያለ ንስሐ ወደ መቃብር መስደድ እና ክፉ ነገር ማድረግ። ይሄ አሁን እርስ በርስ ጦርነት የምንለው እልቂት የምንለው ሁሉ ነገር የሴጣን ነው እና ሴጣን ነው የሚያስነሳው በሰዎች እየተጠቀመ ስለዚህ አሁንም እነዛን ምስኪን ህፃናቶች በሙሉ እንዲጨፈጨፉ እነዛ ምስኪን እናቶች ሁሉ መራራ ለቅሶ የራሄል ጩኸት የተባለውን እንዲህ እንዲ አለቅሱ እና ቤተልሔም በደምና በለቅሶ እንድትጥለቀለቅ አደረገ። ይሄ ደስ ነው የሚለው ሴጣን። እንደዚህ አይነት ነገር ሲደረግ ግን ክርስቶስ አላገኘውም። ተጠቅሞ ነው ሰዎችን ተጠቅሞ ነው ያንን ነገር ያደረገው፣ አላገኘውም። በኋላም በተደጋጋሚ ሄደ ስታነብ ለምሳሌ ዮሐንስ ወንጌል ምዕራፍ ስምንት ላይ በምታነብበት ጊዜ ፈሪሳውያንን እና እነዚህ ጸሐፍት ተነስተው ጌታ ኢየሱስ ክርስቶስን ሊወግሩ ድንጋይ አነሱ። እና ክርስቶስ ምን ይላቸዋል? ቁጥር 441 ላይ በታነብበት ጊዜ እነት ያባታችሁን የዳቢሎስን ፍላጎት ወይም ምኞት ልትፈጽሙ ነው አላቸው። እና እንዴት አሉ እርሱ ከመጀመሪያ ነፍሰ ገዳይ ነበረ። እና አሁን በማን ተጠቅሞ? በእነዚህ ሰዎች ተጠቅሞ ድንጋይ አንስተው ክርስቶስን ወግረው ለመግደል በሚነሱበት ጊዜ የራሳችሁ አይደለም ግን መጠቀሚያ እየሆናችሁ ነው፣ የዳቢሎስን ፍላጎት፣ የዳቢሎስን ምኞት እየፈጸማችሁ ነው ነው ያላቸው። አሁን እዚህ ጋር ዳቢሎስ በእነዚህ ሰዎች ተጠቅሞ ክርስቶስን ለመውገር ሲፈልግ፣ በሌላም ቦታ ከገደል ላይ ሊወረውሩት ሲሉ በእነሱ ተጠቅሞ ሊያደርግ እንደሚፈልግ ይህን ሁሉ ሲገልጽ ነበረ። ፋይናሊ የመጨረሻ ላይ ጌታችን ኢየሱስ ክርስቶስ በፍቃዱ ወደ ሞት ለመሄድ በቃ በፈቀደ ጊዜ ከአስራ ሁለቱ ደቀ መዛሙርቶች በዕራት ላይ ተቀምጠው ሳለ በዕራት ተቀምጠው ሳለ በአንዱ ላይ ይላል በይሁዳ ሰይጣን ገባበት ይላል። ሰይጣን ገባበት። ይሄ ነው እንግዲህ ይሁዳ ክርስቶስን አሳልፎ ለመሸጥ ያነሳሳው ወይም ኃይል የሆነው በውስጡ የገባው ዲያብሎስ ነው። ሰይጣን የገባበት በውስጡ ሰይጣን ገባበት ይላል። ከዛ ክርስቶስም፣ በል የምታደርገውን አድርጋለሁ። እሱም ወደ ጨለማ ወጣ ይላል። ሄደ። በቃ ሄደና ተደራደረ በሰላሳ ብር። ከዛ በኋላ እየመራ ይዟቸው ወደ ጌቴሴማኒ ይዟቸው መጣ። ከዛ ክርስቶስ ጋር ቀርቦ ሳመው ይላል እና ይሁዳ የሰውን ልጅ በመሳ ማሳለፈ ትሰጣለህን? አለ ክርስቶስ። ይሄ ሁሉ እያለው እያደረገ ነበር። ከዛ አሳልፎ ሰጠው እና ይህንን ሁሉ ነገር ሊያደርግ ግን የቻለው፣ አሁን ጥያቄያችን በምን ስልጣን ነው ወይም በምን መንገድ ነው ይህንን ሊያደርግ የቻለው የሚለው አሰራሩ፣ በሰይጣን አማካኝነት ወይም ሰይጣን በውስጡ ስለገባ ነው እንጂ ሰውየውን ብቻ አይደለም የምንመለከተው። እና ይሄ ደግሞ ጀነራል የሆነ አመለካከት በዓለም ውስጥ ስንኖር ክርስቲያኖች ነገሮችን እንዴት ማየት እንዳለብን አጠቃላይ የሆነ አመለካከት ይሰጠናል። ምን አይነት አመለካከት ይሰጠናል? በጎ ነገር አንድ ሰው ሲያደርግ ይህ በጎ የሚያደርግ ሰው በራሱ ሳይሆን በእግዚአብሔር መንፈስና በእግዚአብሔር እርዳታ መሆኑን አንድ ሰው ክፉ ነገር ሲያደርግ ይህ ክፉ የሚያደርግ ሰው በራሱ ሳይሆን በሰይጣን ገፋፊነትና በሰይጣን አመራር እንደሚያደርግ ማወቅ ይኖርብናል እና ክርስቶስ ራሱን ጴጥሮስን ራሱ ሁለት ጊዜ ሲናገረው እንመለከታለን። እኔ ማነኝ ብሎ በጠየቃቸው ጊዜ እሱ ሁሉም ዝም ሲሉ፣ ጴጥሮስ መለሰ። አንተ ሕያው የእግዚአብሔር ልጅ ና አለው። ይህንን የገለጸልህ መንፈስ ቅዱስ ነው ስጋና ደም አይደለም አለው። ትንሽ ቆየና ደግሞ እሞት አለው በመስቀል ላይ ልሞት ተዘጋጅቻለሁ ሲል ክርስቶስ እባክህ አለ ክርስቶስን፣ ወደ አንድ ጎን ሳብ አደረገና አንተ መሞት የለብህም ይህንን ከአንተ አርቅ አለው። ክርስቶስ ወዲያው ያንኑ እግዚአብሔር መንፈስ ተጠቀመብህ ያለውን ጴጥሮስን፣ አንተ ሰይጣን ዞር በል አለው እና ሰዎች ሰው ነን ራሳችንን ለእግዚአብሔር መንፈስ አሳልፈን በሰጠን ቁጥር፣ ራሳችንን ባስገዛን ቁጥር ለመንፈስ ቅዱስ መንፈስ ቅዱስ ይጠቀምብናል። ራሳችንን ደግሞ ለክፉ እና ለሰይጣን ነገር ካስገዛን ደግሞ ሰይጣን ይጠቀምብናል። ስለዚህ ይሁዳ ክርስቶስን አሳልፎ የሰጠው በሰይጣን መሪነት ወይም ሰይጣን በውስጡ በገባበት ጊዜ ራሱን ለሴጣንና ለክፉ ነገር አሳልፎ በመስጠቱ። ምክንያቱም ከመጀመሪያ ጀምሮ ለሴጣን አሳልፎት የሚሰጠውን ስራ ይሰራ ነበር ይሁዳ። ያ ስራው ምን ነበረ? ገንዘብ መስረቅ፣ ገንዘብ ቀረጢት ያዥ ነበረ። ከዛ ከቀረጢቱ መብላት፣ ማታለል፣ ይሄ ነበረ ስራው እና ገንዘብ በጣም ይወድ ነበረ። ያ ገንዘብ መውደዱ ማፍቀሩን ተጠቅሞ ሰይጣን በውስጡ ገባበት። እኛም ኃጢአት የሚባለውን ክፉ የሚባለውን ነገር ከወደድንና በዛ ከሄድን ሰይጣን በዛ ተጠቅሞ በእኛ ውስጥ ይገባል። ከዛ በኋላ ክርስቶስን እንደዚህ አግኝተን አሳልፈን እንደ ይሁዳ ባንሰጠውም ያወቅነውን እምነት የተቀበልነውን ብርሃን አሳልፈን ለመስጠት ወይም ደግሞ ለመካድ ያስችለናልና ይሄ እንግዲህ ከምንቆምበት ስታንድ ከምንቆምበት ቦታ የሚመጣ ወይም ደግሞ ከምናደርገው ልምምድ ወይ መንፈሳዊ ልምምድ ወይ ደግሞ ኃጢአታዊ ልምምድ ከሁለት አንዱ የሚያስገዛን ለሴጣን ወይም ለእግዚአብሔር መንፈስ የሚያስገዛን የራሳችን አቋም ነው ማለት ነው። እግዚአብሔር ይባርከት ሄዲ፣ በጣም ደስ የሚል እውነት ነው የተቀመጠው በዚህ ላይ። ደስ የሚለው ነገር ምንድን ነው? እኔ ያየሁትም ሌላው ነገር እግዚአብሔር እስከ ምን ድረስ የምርጫ ነፃነት እንደሚሰጥ የምርጫ ነፃነትን ብቻ መስጠት ሳይሆን ደግሞ የምንመርጠውን ደግሞ ትክክል እንድንመርጥ ምን ያክል እገዛ እንደሚያደርግ አሁን ቅድም ስለ ሄሮድስ አንስተ ነበርና እግዚአብሔር እኮ በሰባ ሰገል አማካኝነት የትንቢቱ ፍጻሜ እንደሆነ አጥንተው ነግረውታል እኮ ያ ኮይስ አንድ እድል ነበር። ይሁዳን በተመለከተም ወጥቶ ከመሄዱ በፊትም ተነግሮታል እና ምርጫ ነበሩ። ምርጫን ይሰጣል እግዚአብሔር። ከዛ በኋላ ግን የእኛ ምርጫ ያው ለሳይጣን መጠቀሚያ ከሆን ምን ያክል የከፋ ደረጃ ላይ ድረስ ደግሞ እንደሚወስድን ደግሞ ተናግረዋል። ቴዲ ና ቦንሳ ስለጠየከን ጥያቄ እጅግ እናመሰግናለን። አድማጮቻችንም ሌሎቻችንም ጥሩ ትምህርት እንዳገኘን ተስፋ እናደርጋለን። ስለዚህ ምርጫችን ሁልጊዜ የእግዚአብሔር መንፈስና መልካም የሆን ዘንድ እግዚአብሔር ሁላችንም ይርዳን። የዕለትን ቆይታችንን በዚህ ወደ ፍጻሜ እናመጣለን። በስቱዲዮ መገኘት ያገለገለንን ወንጌላዊ ቴድሮስ አበበን እግዚአብሔር ባርክ ለዋለው፣ እናንተም ባላችሁበት እግዚአብሔር ባርካችሁ። እንደ ጌታ ፈቃድ ሳምንት እስከምንገናኝ ድረስ የጌታ ጸጋ ከሁላችንም ጋራ ይሆን። በሌሎች ጥያቄዎች እንደገና መልሰ እንገናኛለን። እስከዛው ድረስ በስልክ መስመራችን 0115511199 ደውላችሁ አስተያየ የታችውን ጥያቄያችውን እንድታደርሱን እንጋብዛችኋለን። በመልክ ሳጥን ቁጥራችን ደግሞ 145 አዲስ አበባ ብላችሁ ብትልኩልን በዛው እናስተናግዳችኋለን። እንግዲህ ሳምንት እንደ ጌታ ፈቃድ እስከምንገናኝ የጌታ ጸጋ ከሁላችንም ጋር ይሁን። መልካም ሳምንት።